ይህ የአሜሪካ ድምፅ ነው። ሰኞ ታህሳስ 10 2015 ዓ.ም ከዋሽንግተን ዲሲ በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የምናስተላልፍላችሁ ስርጭት አሁን ጀምረ ¶¶ no, ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ተመልካቾቻችን እንዲሁም ተከታዮቻችን ሁሉ በያላችሁበት። ዛሬ ልዩ ውይይት ይዘናል። ኢትዮጵያ የሰላም መንገዶች በየሀገሩ ከኢትዮጵያ ውጭ ያለ ትውልድ ኢትዮጵያ ስለ ትውልድ ሀገሩ ሁኔታ ምን ያስባል? የተለያዩ ሐሳቦቻቸውን እንዲያካፍሉን፣ እንዲያንሸራሽሩ፣ እርስ በራሳቸው እንዲለዋወጡ ወደ ስቱዲዮአችን ጋብዘናቸዋል። በዚህ ምሽት የአንድ ሰዓት ውይይታቸውን ትሰማላችሁ፣ የተከበራችሁ አድማጮች። እንዲሁም በቀጥታም በዌብሳይታችን፣ በፌስቡክ ላይቭ፣ በዩቲዩብም ታገኙናላችሁ። ቪኦኤ አምሃሪክ የዕለቱን ልዩ ክንዋኔዎች እና ትኩስ ዜናዎችም እንዲሁ በዌብሳይታችንና በማኅበራዊ ገጾቻችን ላይ እናቀርብላችኋለን። አያመልጧችሁም። አብራችሁኑ ነው። አሁን በወዲያኛው ቅዳሜ በቪኦኤ ስቱዲዮ 47 ውስጥ ወደ ነበረው ሁኔታ ይዣችሁ ዘልቃለሁኝ እዚያ እንግዶቻችን እና አሉላ ከበደ ይቀበሉናል። መልካም ቆይታ። ሰላም ጤና ስጥልኝ ተመልካቾቻችን። ኢትዮጵያ የሰላም መንገዶች፣ ይህ በኢትዮጵያ የሰላም ጉዳዮች ላይ ትኩረት አድርገው የሚካሄድ የአሜሪካ ድምፅ ልዩ የቴሌቪዥን ፕሮግራም ነው። ውይይቱን በመምራት የማስተናግዳችሁ አሉላ ከበደ ነኝ። ለድፍን ሁለት ዓመታት በዘለቀ የከፋ ግጭት ብዙ ጉዳት ደርሷል። በሁሉም አካባቢዎች የተፈናቀሉ ሚሊዮኖች ከስቃይና ከእንግልት የሚታደግ ደራሽና አጋዥ ዛሬ ይሻሉ። በአካልም በስነ ልቦናም ላይ የደረሰው ቁስልና ሕመም ሕክምናና እንክብካቤ ይሻል። ለዚህ ሁሉ ታዲያ ቁልፉ ሰላም ነው። የሰሞኑ ነፋስ ተስፋን የፈነጠቀ ይመስላል። ዘላቂና እውን ይሆን ዘንድ ምን ይጠይቅ ይሆን? ኢትዮጵያ የሰላም መንገዶች በዚህ ጥያቄ ላይ ተንተርሶ የተሰናዳ ዝግጅት ነው። በተለይ በውጭ ሀገር የሚኖረው ትውልድ ኢትዮጵያ በትውልድ ሀገሩ ላይ ሰላም እንዲሰፍን፣ አንድነቷና ልዑላዊነቷ እንዲጠበቅ፣ ወደ ልማትና እድገት እንዲዘልቅ ሊያግዝ የሚችል ገንቢ ሚና ሊጫወት ይችል ይሆን? በግጭቶች ተጠምደው ከቆዩ የተለያዩ የኢትዮጵያ ማህበረሰቦች የወጣችሁ የተለያዩ ሀሳቦች ያሏችሁ ትውልደ ኢትዮጵያ ናችሁ። ፋይዳችሁ ምንድን ነው? ሀሳባችሁን አንሸራሽሮ ግድያዎች እንዲቆሙ ለሰላም፣ ለአብሮነትና ለእድገት እንቅፋት ይሆናሉ የምትሏቸውን ሁነቶችና አድራጎቶች አጉልታችሁ ለማሳየት አማራጭ የምትሏቸውንም መፍትሄዎች፣ ሀሳቦች ለመሰንዘር እነሆ እድል የምታገኙበት መድረክ ነው። እንኳን ደህና መጣችሁ። መልካም የውይይት ጊዜ። የመድረክ ተወያይ እንግዶቻችን አቶ ሄኖክ አበበ የህግ ትምህርትም አጥንተዋል። አቶ ሄኖክ ከኢትዮጵያ ጉዳዮችም በጥናት ላይ ቆይተዋል። አሁን የሚኖሩት እና የሚሰሩት እዚህ ዋሽንግተን ዲሲ አካባቢ ነው። ወይዘሪት ማዕዛ ግደይ የዓለም አቀፍ ግንኙነት ባለሙያና ኦምና ትግራይ በተባለ የትግራይ ተወላጆች መብት ተሟጋጅ ዓለም አቀፍ ድርጅት የማህበረሰብ አደራጅ ናቸው። በትግራይ የመጀመሪያው የነጻ ሴቶች መብት ንቅናቄ ተባባሪ መስራችም ናቸው። ረዳት ፕሮፌሰር ኢታና ሀብቴ በተፈጥሮ አካባቢ ታሪክ በኢትዮጵያና በአፍሪካ ቀንድ የፖለቲካ ታሪክ እንዲሁም በኦሮሞ የኢትዮጵያ ታሪክ ጽሁፎች ምርምሮችን ያካሂዳሉ። በጄምስ ማዲሰን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር ኢታና የአፍሪካ ታሪክና የዓለም ታሪክ መምህርም ናቸው። የስካይፕ እንግዶቻችንም አሉ። ዶክተር ደረሰ ጌታቸው በኒውዮርኩ የኤዮና ኮሌጅ የህብረተሰብ ጥናት እንዲሁም እድገትና ጥናት ትምህርት ክፍል መምህር ናቸው። የማህበረሰብ የሰው ዘር፣ የብሔረሰቦች ግንኙነት፣ የከተማ ኗኗር፣ ቤተሰብና ማህበረሰብ እንዲሁም ማህበራዊ ችግሮች ላይ ያተኮሩ ትምህርቶችን ያስተምራሉ። አቶ አለማየሁ ፈንታው የህግ ባለሙያና ተንታኝ ናቸው። በመቀሌ ዩኒቨርሲቲ ህገ መንግስታዊ ህግ፣ ፌዴራሊዝምና የሰብአዊ መብቶችን አስተምረዋል። የግጭት ትንታኔና አፈታት ጥናት አዋቂም ናቸው። ዶክተር አለማየሁ ብሩ የፖለቲካ ፍልስፍና አዋቂ ናቸው። በቨርጂኒያ ግሎባል ዩኒቨርሲቲ እና በአዲስ አበባ ዩኒቨርሲቲ ፍልስፍና አስተምረዋል። በውይይቱ ለመታደም እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንን እንኳን ደህና መጣችሁ። የሚቀጥለው አንድ ሰዓት ድረስ ሊዘልቅ የሚችለው ውይይታችን መልካም እንደሚሆን እናንተም ጥሩ ጊዜ እንደሚኖራችሁ ተስፋ አድርጋለሁ። እንኳን ደህና መጣችሁ። ዩናይትድ ስቴትስ ውስጥ የሚኖረው ትውልደ ኢትዮጵያ ከትውልድ ሀገር ውጭ ከሚኖረው ኢትዮጵያ ዳያስፖራ እጅግ ግዙፉ ነው። በዚህ ግዝፈቱና አሜሪካ በዓለም ፖለቲካና ምጣኔ ሀብት ውስጥ ባላት ቦታ ምክንያት ድምፁን ለዓለም አቀፍ ማህበረሰብ በክፉም በደጉም በማሰማት በኩል ጎላ ብሎ ይታወቃል። በቀውሱ ሁለት ዓመታት የተጫወተውን ድርሻ ያህል አሁን ሰሜን ኢትዮጵያ በሚስተዋለው የሰላም ድባብ ላይ ትርጉም ያለው ሚና ይኖረው ይሆን? አንዳንድ ትውልደ ኢትዮጵያ አሜሪካውያንን ጥቂት ሀሳቦች የያዘውን አጭር ቅንብር እናሰማና ወደ ዛሬው መድረክ እንመለሳለን። ነው ዩናይትድ ስቴትስ ውስጥ የሚኖሩና የተለያዩ ማህበረሰቦች አባላት የሆኑ ብዙ ቁጥር ያላቸው ትውልደ ኢትዮጵያ በፌዴራል መንግስቱና በህወሀት መካከል ለሁለት ዓመታት የዘለቀውን ግጭት በሰላም ለመፍታት የተደረሰውን ስምምነት በደስታ እንደሚቀበሉ በተለያዩ አጋጣሚዎች ተናግረዋል። በእርግጥ የድጋፍም ይሁን የተቃውሞ ድምፅ ያላሰሙም አሉ። የትግራይ ተወላጁ አቶ ወልዳይ መስፍን የቨርጂኒያ ነዋሪ ናቸው። የጦርነቱ መቆም በአጠቃላይ ችግር ላይ ላለው የትግራይና የኢትዮጵያ ህዝብ በጣም ጥሩ ነው ብለው ያምናሉ። ግን ደግሞ ይላሉ ጥፋተኛ የህግ የማቅረብ ሂደቱም ላይ ጥያቄ የሚያስነሳ ነገር ነው። በተጨማሪም የኤርትራ ሰራዊት አሁንም በትግራይ መሬት ላይ ነው ያለው። እንዲሁም ከስምምነቱ በኋላ መደረግ የነበረባቸው ነገሮች አሉ። የኢንተርኔት መከፈት፣ የስልክ ግንኙነት በጣም ቀላል የሆኑ እነዚህም ስላልተሰሩ ይህ ሰላም ስምምነት እውነት ነው ወሰኙ ነገሮች አሉ። በኢትዮጵያ ትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ህጻናት ባለፈው ሳምንት ሰላማዊ ሰልፍ አካሂደው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ተስፋቸውን ገልጸዋል። እኔ የሚያስደስተኝ ሰላም መኖሩ እንደገና ወደ ትምህርት ቤት መመለሴ፣ የተፈናቀሉትም ወደ ቤታቸው መመለሳቸው፣ የታመሙትም መድኃኒት ማግኘታቸውና ተጨማሪ ረሃብና ሞት የማይኖር መሆኑ ነው። ሆኖም ይህንን የሰልፍ ዘገባ ያጠናቀረው አሶሼትድ ፕሬስ የሰላም ስምምነት ላይ ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ በዘገባው አመልክቷል። ስለ ድርድሩ ግልጽነት፣ ተፈጻሚነትና የሀገሪቱ የሰላምና ደህንነት የአንድነቷና የሉዓላዊነቷም ዕጣ ፈንታ እንደሚያሰጋቸው የሚገልጹም ጥቂት አይደሉም። ሁሉም ሕዝብ ያወቀውና አገራችን ሁሉም የተሳተፈበት ድርድሩ ነው ግልጽ የሆነ ነገር ቢሆን በጣም ደስ ይለናል። ቢሊሴ አመራ የሰሜን ኢትዮጵያን ሁኔታ አስመልክቶ የተሰማው ዜና መልካም ቢሆንም በአንጻሩ ደግሞ የምዕራብ ኦሮሚያ ነገር እንደሚያስጨንቃቸው ገልጸዋል። ስፔሻሊ አራት ዓመት ይሄኛው አዲስ መንግስት ከመጣ ወዲህ ወደዛ አካባቢ በጣም የሚያስጠላ የሚያስጠላ ነገር ነው እየታየም እየተሰማም ያለው። ሲልቨር ስፕሪንግ ሜሪላንድ አካባቢ ያገኘ ናቸው አቶ ታዘብ የሸዋስ በውጭ ሀገር የሚኖረው ማህበረሰብ አንዱ የሌላውን ሀሳብ ለማዳመጥ ፈቃደኛ ካልሆነ ኢትዮጵያን ለማገዝ ያዳግተዋል ይላሉ። ማንም ሊጠቀም አይችልም፣ ከጥላቻ ማንም ሊያተርፍ አይችልም። ከጥላቻ እያየ ነው ነው ያገኘነው ውጤት አይተነዋል። ህዝባችን ነው እየሞተ ያለው፣ ሀገሪት ነች የተጎዳችው። የሎስ አንጀለስ ካሊፎርኒያ ነዋሪ የሆኑት ወይዘሮ ሶስና ውብሸት ደግሞ ጦርነት አደጋ ስላለው ማህበረሰቡ ለሰላም ህብረት ሊኖረው ይገባል ብለዋል። ጦርነት መቆም አለበት ለማንኛውም ሀገር ሆነ ለህዝብ የሚረዳ የሚጠቅም ስላልሆነ የሚገዳደለውም የአንድ ሀገር ህዝብ ስለሆነ ይሄ መቆም ያለበት ነገር ነውና ይሄ ጥሩ እድል ነው ወደ ሰላም የሚወስድ ብዬ ነው የማምነው። የድርድሩ ነጥቦች በተገቢው ሁኔታ ግልጽ ሆነው አለመቀመጣቸው ለቀጣይ ግጭት መንስኤ እንዳይሆኑ የሚል ሀሳብ እንደሚያሰጋቸው ተናግረዋል። የፕሪቶሪያውንና የናይሮቢውን የአፈጻጸም ስምምነት ተከትሎ መንገድ ተከፍቶ እርዳታ ወደ ክልሉ እየገባ መሆኑን ዓለም አቀፍ የረድኤት ተቋማት፣ የኢትዮጵያ መንግስትና የክልሉ አስተዳደር በተመሳሳይ ይፋ አድርገዋል። ሌሎችም የስምምነቱ ሂደቶች እየተካሄዱ መሆናቸው ተዘግቧል በስምምነቱ መሰረት አገሪቱ ወደ ሰላም ጎዳና እንድትመጣ የተያዘው ጥረት እንዴት ይገመገም ይሆን ከወይዘሪት ማዛል ጀምር አመሰግናለሁ ለግብዣው ያው እንደተባለው ጦርነት በጣም መጥፎ ነገር ነው ለማንም አይበጅም በጣም መጥፎ እንደሆነ ደግሞ እኔም ፐርሰናሊ ቤተሰቦቼም እኔ የመጣሁበት ክልልም ላለፉት ሁለት አመታት እንዲሁ በወሬ ብቻ ሳይሆን ኑረን አይተነዋል። በሚሊኞች የሚቆጠሩ ንጹሐን ዜጎች ሞተዋል፣ ተገድለዋል፣ በረሃብም። ሴቶች ተደፍረዋል። አብያተ ክርስቲያኖች፣ የእምነት ተቋሞች እንዳለ ወድመዋል። ትግራይ ላለፉት ሰላሳና ከዛ በላይ አመታት ኢትዮጵያ ውስጥ በነበረው አንጻራዊ የሆነ ሰላም ጊዜ ውስጥ የትግራይ ህዝብ ሰርቶ ለፍቶ ያከማቸው ሀብት እንዳለ ወድመዋል ማለት ነው። ይህንን በታሪክ ብቻ ሳይሆን እንዳልኩት ኖረን ስላየ ነው። ጦርነት ምን ያህል አስከፊ እና መጥፎ እንደሆነ እናውቃለን። ለዛም ነው ከመጀመሪያውኑ ጀምሮ ያሉት የፖለቲካ ልዩነቶች በመወያየት ብቻ እንዲፈቱ፣ በጦር መሳሪያ የሚፈታ ነገር እንደሌለ ሁላችንም አካደሚሻኖች፣ የማህበረሰቡ አካላቶች በሙሉ ሲናገሩ ነበር። እሱ ሳይሆን ቀርቶ ወደ ጦርነት ተገባና ህዝባችን አለቀ። ስለዚህ አስከፊ እንደሆነ እናውቀዋለን፣ ኑረንበታል። ሰላም እንዲመጣ እንፈልጋለን። አሁን የተፈረመው ስምምነት የሚባለው ያው እንግዲህ በተለያዩ ሰዎች የተለያየ አመለካከት ሊኖር ይችላል። እኔ በግሌ ላይ ስምምነቱ ወደ ጦርነት እንድንገባ ያስገደዱንን ነገሮች ኮሌክቲቭሊ የኢትዮጵያ ማህበረሰብ ሁሉንም ያሉትን ጥያቄዎች በደንብ የሚመልስ ስላልሆነ ለጊዜው ትንሽ ፋታ ቢገኝም ተመልሰን ወደ ነበርንበት እልቂት እንዳንገባ፣ ህብረተሰቡ እንዳይጨፈጨፍ፣ እስፔሻሊ ደግሞ ማይኖሪቲ ግሩፖች ተመልሰው ወደ ነበርንበት ሁለት አመት አስከፊ ጊዜ እንዳይገቡ እንሰጋለን፣ እንፈራለን። ምክንያቱ ሰላም ተብሎ እየተዘመረ ነው፣ ግን የእውነት ጥያቄዎቹ አልተመለሱም አሁንም ማለት ነው። አመሰግናለሁ። ወይዘሪት መዓዛ፣ የመክፈቻ ጥያቄያችን ለሶስታችሁም ነው እንግዶቻችን። በተመሳሳይ ሁለቱ ወገኖች በስምምነቱ የደረሱበትንና ለማስፈጸምም ቁርጠኛ መሆናቸውን የገለጹበትን ይህን ውሳኔ እስካሁን እውን ካደረጉት አንጻር እንዴት ይገመግሙታል? አቶ ሄኖክ የእርስዎ ነው ቀጣዩ። እሺ አመሰግናለሁ ሂደቱን ስናየው መልካም ነው መዓዛ እንዳለችው ማለት ነው ላይ እዚህ ደረጃ ራሱ መደረሱ ጥሩ የሚባል ነው ግን የሰላም ስምምነት መፈረሙ ብቻውን ወደ ኋላ እንዳንሄድ ተመልሰ ወደ ጦርነት እንዳንገባ የሚያደርግ ጉዳይ አይደለም ስምምነቱ መፈጸም መቻል ያለበት ስትፈጽመው ደግሞ በቅል ልቦና ነው መፈጸም ያለበት ስምምነቱ ላይ ምናልባት ፕሪቶሪያ ላይ የተፈጸመውን ስምምነት አይታችሁት ከሆነ አንቀጽ 12 ላይ ጉድ ዊል የሚል አለው ጉድ ፌዝ የሚል ማለት ነው ቅልቦና ነው። በቅልቦና ከተፈጸመ ፖለቲካል ዊል ካለ፣ የፖለቲካዊ ፍላጎት ካለ ነው ያ ነገር መሬት ላይ ወርዶ ማህበረሰቡ ሊጠቅም የሚችል። ቅልቦና ከሌለ፣ የፖለቲካዊ ፍላጎት ከሌለ የምትሾልክበት መንገድ ብዙ ነገር አለ። ምናልባት ስሜ የፈረመው ቲፒኤልኤፍ ነው ወይ ትግራይ ኮምፓተንት ነው ወይ ቲዲኤፍ ነው እያልክ ነገሮችንም ልታመሰቃቅል ትችላለህ። ፖለቲካል ዊል፣ የፖለቲካዊ ፍላጎት ከሌለ በተለይ ሚሊታሪው ላይ ያሉት ፖለቲካው ላይ ያሉት ጋኑን የያዙት ሰዎች እነሱ ናቸው የሚያስፈጽሙት እነሱም ነው ሲፋለሙ የነበረ። ግን ደግሞ አዳፋው ላይ ወይ ዳፋው ደግሞ ንጹሐ ላይ ነው የነበረ ማለት እና እነዚህ ፓወር ላይ ያሉት ሚሊታሪም ላይ ፖለቲካም ላይ ያሉት ፖለቲካል ዊል ከሌላቸውና ቅንነት ከሌላቸውና እንዲፈጸም ካላደረጉ አሁንም ተመልሰን ወደኋላ ኋላ ልንሄድ እንችላለን። እስካሁን ባየነው ስጋት አለኝ፣ ስጋት አለኝ። ግን እስካሁን ባየነው መንገድ በተለይ በኢትዮጵያ መንግስት በኩል እየተደረገ ያለው ነገር የሁማኒታሪያል የሆኑ ነገሮች ሰርቪሶች፣ እንዲጀመሩ እርዳታዎች፣ መድኃኒቶች እንዲገቡ እየተደረገ ያለበት መንገድ አለ። ነገር ግን በዛኛው ወገንም ወታደሮችን ወደኋላ ወደ ቀያቸው እየመለስን ነው ያለን፣ ዲዝንጌጅመንት የሚባለውን ፕሮሰስ ጀምረናል። ግን አንዳንድ ነገሮች አሉም ይባላለ። ስቲል ፖዘቲቭ ነገር አለ አውንታዊ የሆነ ሁኔታ አለ ግን ምንትን አለም። አሁን ማረጋገጫ አለም። የሆነ ሂደት ላይ ደርሶ ሊመለስ ይችላል። በሂደት የሚታይ ነው። ከተመለሰ ደግሞ አስቸጋሪ የሚሆን የመጀመሪያው የሰላም ስምምነት ከፈረሰና ወደ ጦርነት የምንሄድ ከሆነ ከዛም በኋላ የሚመጣው ደግሞ በሕይወትም በኮስትም በታይም በጣም ኮስት የመሆን ነገር ሊኖር ስለሚችል ይህንኑ አጥብቀን ብንይዝ መልካም ነው ብዬ አስባለሁ። አመሰግናለሁ። አቶ ሄኖክ ዶክተር ኤታና ወደ እርስ ነው የምመጣው። ስምምነቱ ሁለቱም ወገኖች ተገዥነታቸውን ቢያረጋግጡም ጦርነትን ያህል የብረት ዋጋ ቢያስከፍልም በእርግጥ ይሰምር ይሆን? ተጨማሪ ደም መፋሰስ ማስቀረት ይቻል ይሆን? ሲሉ ዘለቄታውን የሚጠይቁ ወገኖች አሉ። አሁን የመድረኩ ተወያዮችም በአንፃሩ ባነሱት ደረጃ ይህም በተመለከተ የእርሶ አስተያየት ምንድን ነው? አመሰግናለሁ ሎላ እንግዲህ የስምምነቱ አፈጻጸም ዘላቂነቱን ስንመለከት ብዙ ነገር ውስጥ ሊወስደን የሚችል ነገር ነው ስለ ዘላቂነት የምናወራ ከሆነ ማለት ነው ምክንያቱም ዘላቂ ሰላም ማምጣት እንደዚሁ ፊርማ ስለተፈረመ፣ ዶክመንት ስለተቀያየሩ፣ ስለተጨባበጡ ብቻ የሚመጣ ጉዳይ አይደለም። እኛ ራሳችን ስንነጋገር ስንወያይ እቺ ሀገር እያለፈችበት ያለውን ሁኔታ እውቅና ሰጥተን ተነጋግረን መነሳት ነው ያለብን። ያንን ነገር እውቅና የሚሰጥ ስምምነት ከሆነ ስለ ዘላቂ ሰላም ማውራት ይቻላል። ለምሳሌ አሁን ባለፉት ሁለት ዓመታት ውስጥ ትግራይ ላይ የተፈጸመው ጦርነት የሚባል ነገር ነው። በእርግጥ ጦርነት ብለን የምንገልጸው ነገር ነው ወይ? እንደኔ እንደኔ ጦርነት የሚባል ነገር ሳይሆን የዘር ፍጅት ተብሎ ሊገለጽ የሚችል ነገር ነው እና የሕዝቡን ህመም የሕዝቡን ችግር ማውራቱ ራሱ የዘላቂነቱ ስምምነቱ አካል ነው የሚሆነው። ዋናው አንዱ እሱ ነው። ሁለተኛው ነገር ሰሜን ኢትዮጵያ ላይ ወይ ደግሞ ትግራይ ላይ የተፈጸመው ጦርነት እና አሁን ደግሞ ስምምነት አለ ካልን ለኢትዮጵያ ሰላም የሚሰጥ ብቸኛ ስምምነት እሱ ሊሆን አይችልም። ምክንያቱም አገሪቷ አሁን መላው አገሪቷ ችግር ያለችው አሁን እዚህ ቁጭ ብለን እኔ እናንተ ስንነጋገር ስንወያይ በመቶ ሺዎች የሚቆጠሩ ሰዎች ከምዕራብ ኦሮሚያ ወረዳዎች ተፈናቅለው ወደ ከተማ እየገቡ አሁን ስንነጋገር ጉጂ ላይ እንደዚህ ነው። ማዕከላዊ ኦሮሚያ ላይ፣ ምዕራብ ኦሮሚያ ላይ እንደዚህ ነው። ሁሉም ቦታ ችግር አለ። ይሄንን ሁሉ እይታ ውስጥ ያስገባና ያገናዘበ ነገር ማምጣት መነጋገር ስንችል ነው ስለ ዘለቄታ ማውራት የምንችለው። ትግራይን በተመለከተ ግን አሁን የመጣው ፋታ ቢያንስ ቢያንስ ለተሰደደው ለተፈናቀለው ሕዝብ እፎይታ ሊያመጣ የሚችል ነገር ነው ለመጀመር ራሱ ማለት ነው። ነገር ግን እቺን ብቻ ተናግሬ አቆማለሁ። በአጠቃላይ የኢትዮጵያን ችግር መመልከት ከፈለግን፣ ፍላጎቱ ካለ፣ ለመነጋገሩ እራሱ ፍላጎቱ ካለ፣ ስር መሰረቱ ምንድን ነው የአገሪቷ ችግሮች የሚሉትን አንድ በአንድ አንስተን ማውራት ነው ያለብን። ለምሳሌ ይሄ ጦርነት የተነሳው ምክንያት አለው። 2018 በአውሮፓ አቆጣጠር ማለቴ ነው። እዛ ተስፋ የተጣለበት ፖለቲካዊ ሽግግር መፍረሱ ወደ ጦርነት አገሪቷን የወሰደው እሱ ነገር። ደግሞ የፈረሰበት ዋና ምክንያት አለው፣ ታሪካዊ አመጣጥ አለው። ፖለቲካዊ ፍላጎቶች አሉ፣ የሚጋጩ የሚወዳደሩ ሀሳቦች አገሪቷ ውስጥ አሉ፣ ወደ ጦርነት የወሰደው ማለት ነው። ይሄ ደግሞ ከአገሪቷ አመሰረት አመሰራረት ጀምሮ የሚታይና ለድርድር የሚቀርብ ነው። አሁን ቅድም አንድነት ስትል ሰምቼ ነበር። አንድነት ራሱ ኢትዮጵያ የምንለው ራሱ ለድርድር መቅረብ ያለበት ጉዳይ ነው። ተነጋግሮ ውይይት ካስፈለገ ክርክር ካስፈለገው፣ ሰላም ይምጣ ከተባለ ሁሉም ነገር ለድርድር ይቅረብ መቅረብ አለበት ባይ ነው። በዛ መልኩ ነው ዘላቂ የሆነ ነገር ማምጣት የምንችለው። መልካም። ወደፊት አማራጮችን ሊሆኑ ይችላሉ የምትሏቸውን ወደኋላ ላይ እንመለከታለን። ግራና ቀኝ ሀሳቦችንም እንዲሁ እናስተናግዳለን። አድማጮች፣ ውይይቱ ይቀጥላል። ከመሸጋገሪያ በኋላ እንመለሳለን። አብራችሁን ቆዩ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የስቱዲዮ ተወያይ እንግዶቻችንን ላስታውስ አቶ ሄኖክ አበበ ወይዘሪት መዓዛ ግደይና ዶክተር ኢታና ሀብቴ፣ በስካይፕ መስመር አቶ አለማየሁ ፈንታው ዶክተር ደረሰ ጌታቸውና ዶክተር አለማየሁ ብረዋሉ። ወደ ስካይፕ መስመር ልሂድና ዶክተር አለማየሁ ቀዳሚው ጥያቄ ለርሶ ነው። በተለይ እጅግ የከፋ እልቂት ያስከተለውን ጦርነትና በተለያዩ የሀገሪቱ ክፍሎች የሚፈጸሙ ግድያዎችን ተከትሎ በሁሉም ወከል ወገን እጅግ የተካረረ ሁኔታ ተመልክተናል። እንዳለመታደል ሆኖ ግን የተፈጠረው መቃቃርና በጸብ መታየቱ እንግልት በበዛበት ህዝብ ዘላቂ ሰላም ላይም ማጥላቱ አልቀረም። ግለሰቦች ይልቁንም ደግሞ ልሂቃኑ የሚያራምዱት የጥላቻ ስሜት እንደተባለው የማህበረሰቦችን አብሮ መኖር አደጋ ላይ የጣለው ከሆነ አንድ አገር አንድ ምድር ላይ መኖራቸው ላይቀር፣ ወይንም አንዱ ሌላውን አጥፍቶ ላይጨርስ፣ ከዚህ ሁሉ ጥላቻ ትርፉ መጨረሻው ግቡ ምንድን ነው ዶክተር አለማየሁ ስለ ጥላቻ አይደለም ስለ ሰላሙ ብናወራ ጥሩ ነው። የሰላም መንገዶች ስለተባለው የሰላም መንገድ አንድ ነው ያለው ብዬ ነው ገምተው መንገዶች ካን ፓራለልም ሊሆን ይችላል እና ኢምፕሊኬሽኑ ትንሽ ጥሩ አይደለም። አሁን የተደረገው በመንግስትና በቲኬሌ መካከል የተደረገው ስምምነት እርግጥም ሰላም አጭሯል፣ ተስፋን ፈጥሯል። መላው የኢትዮጵያ ሕዝብ ዘንድ ግን በጣም ፈጣን እና መብረቃይ በሚባል በዚያ በመሆኑ ምክንያት እንደው ለማመን ቸግሯል ሕዝቡ። ምክንያቱም ድንገት የተፈጠረ ነገር ነው። በጠላትነት ተፈርጆ ሲጨራረስ ነበረ ይል በአንድ ጊዜ የሰላም ሰባት ሆኖ በአንድ ጊዜ እንዲህ መውጣቱ ማመን ማመን እስኪመጣ ድረስ አድርሶን አሁን የሆነው እንግዲህ ሰላም መፍጠር ይባላል እንጂ ሰላም ገና ነው ሆስቲሊቲ ሴሴሽን ወይም ደግሞ የተኩስ ማቆምና ጥላቻ የመዝራት እንዲቆም የሚል ነው ስምምነት የተደረገው ይሄ ማለት ምንድን ነው ቫዮለንስ ይቁም ነው ቫዮለንስ መቁም ሰላም አይደለም በራሱ። ምንድን ነው እንዳሁም የሚሆነ አውንተ አሉታዊ ሰላም ነው የሚሆነው። ማለት ቫውለንስ ባለመኖ ሰላም አለ ነው እንጂ ሰላምን ከውስጡ ሰልፍ ጀነሬት በሆነ መንገድ ማሳደግ አይደለም። ስለዚህ ኔጋቲቭ ነው ኔጋቲቭ ፒስ ነው ማለት ይቻላል። ይሄ ሆስቲሊቲ ማቆም፣ ኔጋቲቭን ወደ ፖዚቲቭ መለወጥ የሚቻለው በጣም ብዙ ርቀት መሄድ ይፈልጋል። ይሄንን ኦፖርቹኒቲ መጠቀም ያስፈልጋል። በተለይ ቅድም ብዙ ሰዎች እንዳነሱት ለዚህ ጦርነት ምክንያት የሆነ ዋና መሰረታዊ ምክንያቶችን አድሬስ ማድረግ በጣም ይጠበቃል ብዬ ገምታለሁ። ይሄ ብዙ አገር ውስጥ አፍሪካ፣ በተለይ ብዙ ሰላም ተፈጥሮ እንደገና መልሶ ፈርሰዋል። የጦርነት ፓተርና ሎጂክ ይታወቃል። የሰላም እንደዚህ አይነት ሲፈጠር ግን አይታወቅም። ቀላማም ሊሆን ይችላል። የበለመልካም አመሰግናለሁ ዶክተር አለማየሁ። እንግዲህ በርከት ያሉ ጥያቄዎችን እንድናስተናግድ በዝግጅቱም የተካተቱ ብዙ ሀሳቦች አሉ ከአድማጮች የሚጠየቁ እዚህ ካላችሁ ታዳሚዎች የሚጠየቁ አሉና አሁን ከተጠበቀው በላይ ረዘም ረዘም ያለ ሰዓት ነው። ተሳታፊዎች የወሰዳችሁት በተቻለ መጠን በቀጥታ ለተጠየቀው ጥያቄ መልስ በመስጠት አጭር በማድረግ ተባበሩን። ወደ ሁለተኛው እንግዳ አሻገራለሁ። ዶክተር ደረሰ ወደ እርሶ ነው የምመጣው በተለይ ደም መፋሰሱን ተከትሎ ስለ ተባባሰው የጥላቻ ስሜትና ስለ ደቀነው ፈተና ምን ይላሉ? ህዝቦችን አብረው የሚያኗኑር ጤናማ ሁኔታስ እንዴት ይፈጠራል? አመሰግናለሁ። አሉላ እንዲሁም አሜሪካ ድምፅ የኢትዮጵያ ቋንቋዎች ፕሮግራም ዴስክ ይህን ጉዳይ በማዘጋጀቱ እና እኛንም በመታበዙ ላመሰግን ወዳለሁ። ይሄ ጦርነት ሁለት ዓመት ፈጭቷል። በግምት ከግማሽ ሚሊዮን ህዝብ በላይ ኢትዮጵያውያን በብሔረሰብ ከሄድን ትግሬዎች፣ አማሮች፣ አፋሮች፣ ኢትዮጵያ መከላከያ ሰራዊት ውስጥ ያሉ የተለያዩ ብሔር ብሔረሰብ አባላት እንዳለቁ እንሰማለን። ጦርነት ብዙ የሰው መፈናቀል የሕፃናትና የእናቶችን ሞት በሴቶች ላይ የሚደረግ ጥቃት እንዳደረሰ ሁላችንም እናውቃለን። ይሄ ጥቃት፣ ይሄ መከራ፣ ይሄ ስቃይ በሁሉም ኢትዮጵያዊ ቤት በር ያንኳኳ ስቃይ ነው። ይሄንን ስቃይ ለማለፍ ለመሻገር እንግዲህ የመጀመሪያ እርምጃ የሚሆን የሰላም ስምምነቱ ተደርጓል። አይ ቲንክ የሰላም ስምምነቱ ጦርነቱን ተኩሱን ለማቆም ሆስቲሊቱን ለማቆም ይረዳል ግን ቅድም እንደተባለው ዘላቂ የሆነ መፍትሄ ለኢትዮጵያ ለማምጣት መጀመሪያ እንጂ መጨረሻ አይደለም። እዚህ ላይ ሶስት ነገሮች ቢደረጉ መልካም ነው ብዬ አስባለሁ። አንዱ ምንድን ነው? እንደ ህዝብ፣ እንደ ኢትዮጵያውያን እርስ በእርሳችን የተጣላንባቸው የተጋጨንባቸው ብዙ ነገሮች አሉ። እነዚህን የግንኙነት መስመሮች የተበላሹ መስመሮች ማስተካከል ግድ ይላል። ቤተሰብ ፈርሰዋል፣ የእምነት ተቋማት ፈርሰዋል፣ ትምህርት ቤቶች ፈርሰዋል፣ ጤና ተቋማት ፈርሰዋል። እነዚህን ሁሉ መልሶ የመገንባትና የማስተካከል ኃላፊነትም ይገባናል። ሪስቶር ሪቢልድ ማድረግ አለብን። ትልቁ ግን መፍትሄ መስሎ የሚታየኝ እና ያልተሰራ የቤት ስራ ምለው የኢትዮጵያ የወደፊት የፖለቲካ ስርዓት ምን ይሆናል የሚለው ነገር እውነተኛና ግልጽ የሆነ ውይይት ተደርጎበት ህገ መንግስታዊ ስምምነት ላይ አልደረስንም። ኢትዮጵያ የብሔር ብሔረሰቦች እስር ቤት ናት፣ ኤምፓየር ናት፣ ሀገራዊነቷ እና ሉዓላዊነቷ አሁንም ጥያቄ ውስጥ ነው የሚሉ ወገኖች አሉ። በተለያየ ብሔረሰብ የተደራጁ እስከ መገንጠል ድረስ የሚጠይቁ ኢትዮጵያ እንደ ማንኛውም ሀገር በሀይል፣ በንግድ፣ በህብረተሰብ መፋሰስ ሞቢሊቲ የተፈጠረች ዘመናዊ መንግስት ሆና የወጣች ሀገር ናት፣ ዴሞክራሲያዊ ያልሆነችም መብቶችን ለዜጎች በኩልነት አካፍለን ነገ የምንገነባው ሀገረ መንግስት ስቴት ያስፈልገናል ብለው የቆሙ ወገኖች አሉ። በእነዚህ ሁለት ትርክቶች መካከል ያለው የማያባራ ግጭትና ክርክር ነው ወደ ጦርነት ያደረሰን። ጦርነቱ ጋር ሳንደርስ እውነተኛ የሆነ መፍትሄ ማምጣት ይገባናል። በአይነኛል መልካም። አመሰግናለሁ ለተከታዩ ጥያቄ አቶ አለማየሁ ፈንታውን ልጋብዝ አቶ አለማየሁ በግጭት ብዙ መከራ ማስተናገድ ስለተገደዱ ህዝቦች በሰላም አብሮ የመኖር እጣ ምን ይላሉ አመሰግናለሁ አሉላ ለአጠቃላይ ለቪኦኤ የአፍሪካ ቀንድ ፕሮግራም አዘጋጆች ድሉን ስለሰጣችሁኝ ለማመስገን እወዳለሁ እንደሚታወቀው ፕሪቶሪያ እና ናይሮቢ ላይ ትልቅ እምርታ ነው ማለት እንችላለን። ሲካሄድ የነበረውን ደም አፈሳሽ ውጊያ ማስቆም መቻሉ ትልቅ ነገር ነው። ካሉት አራት የሰብአዊ እገዛ ማድረሻ ኮሪደሮች ሶስቱ ተከፍተው እርዳታ ለተቸገረ ህዝብ መድረስ ጀምሯል። በሁለቱም ወገን በጎ ፈቃድ ሙሉ በሙሉ ስምምነቱ ተግባራዊ ይሆናል ብዬ ተስፋ አድርጋለሁኝ። እስካሁን ድረስ በጥሩ ሁኔታ ፕሮግሬስ እያደረገ ነው ያለው። ይህንን ነው ለመችለው ነው እስካሁን ነው። አመሰግናለሁ። እንግዶቻችን ሁላችሁንም አመሰግናለሁ። ሌሎች በቀጥታ የሚቀርቡ የተመልካች ጥያቄዎች ካሉ በሌላ ጥያቄ እመለሳለሁ። ወደፊት ሊያስኬዱ ይችላሉ፣ የሰላም መንገዶችና የመፍትሄ ሀሳቦችን ይሰጣሉ የሚባሉ ጉዳዮች ላይ እናተኩራለን። ታዳሚዎች ጥያቄ እንድታነሱ በመጀመሪያ ዙር ሶስት ጥያቄዎች እንቀበላለን። ኋላ ላይ ደግሞ ሰፋ ያለ ሰዓት ወስደን የብዙዎቻችሁን ጥያቄ እናስተናግዳለን። ብዙ ጥያቄዎችን ነው ማየው። ከኋላ ልጀምር መጨረሻ ያሉት ከመጨረሻ ሁለተኛው። አመሰግናለሁ። ሄኖክ እባላለሁ። ቪኤን አመሰግናለሁ ይህን ዝግጅት በማሰናዳታቸው። አጠር ያሉ ሁለት ጥያቄዎች አሉ። መጀመሪያ ለዶክተር ታና ነው። ሁለተኛው ሁሉንም የፈለገ ሰው ሊመለሰው ይችላል። ዝርዝር ጥያቄ ምጠይቀው ሁለት ነገሮች ነው። ዶክተር ታና ምጠይቀው የመጀመሪያው ጥያቄ ምንድን ነው? ትግራይን በተመለከተ ያነሱት ነገር አለ። ጥሩ ነው። የተፈጸመውን ችግር የደረሰውን ሰብአዊ መብት ውስጥ ጠቅሰዋል። ወለጋ ውስጥ እየተፈጠረ ስላለው የአማሮች ጭፍጨፋ ምንም አላሉ። ለምንድን ያ? ፉክክር ውስጥ ለመግባት አይደለም። ይሄን ነገር ማነሳው ብዙ ጊዜ ይሄን ትሬንድ ያለ ስለሚመስለኝ ነው። እና ከዚህ በፊት ይሄን ነገር አንጸባርቀው ከሆነ ሊመልሱት ይችላሉ። ሁለተኛውና ግን ዋናው ጥያቄ ኢትዮጵያን ችግር ለመፍታት በስቴቱን አገረ መንግስቱን በተመለከተ ራሱ እንደ አገረ መንግስት ድርድር ላይ ሊቀርብ ይገባል የሚል ሀሳብ አንስተዋል። ይሄ ከዚህ በፊት አዲስ ሀሳብ አይደለም፣ በተደጋጋሚ ይነሳል። ለእኔ ግን ድርድር ማለት ምናልባት ሊያብራሩ ትችላሉ። ድርድር ጥሩ ሀሳብ አይመስለኝም፣ የጉልበተኞች ጨዋታ ነው ድርድር። አሁን በዚህ በጦርነቱ ላይ ያየነው ነገር እሱ ነው፣ ጉልበት ያለው ሰው የሚፈልገውን ያደርጋል። ያ በዛ መንገድ ኢትዮጵያ ውስጥ ያለው የፖለቲካ ተዋጽኦ ደግሞ አሁን ባለው ሁኔታ በብሔር የተዋቀረ በመሆኑ አሁንም የብሔሮች የጉልበት ጨዋታን ወደሚያሸንፈ ብሔር የሚፈልገውን የሚያገኝበት አይነት መንገድ ውስጥ ሊያስገባን ይችላል ብለው አያስቡም ወይ? ይህን እንዴት ይመለከቱታል? ለሁላችሁም የማነሳው በዘላቂነት የኢትዮጵያ ችግር እንዴት ሊፈታ ይችላል ብላችሁ ታምናላችሁ? ችግሩን አውቀነዋል፣ እንዴት ይፈታል ብላችሁ የመጀመሪያው ለእርሶ በቀጥታ ስለተደረገ ዶክተር ኢታና አርሶን ላስቀድም፣ ሌላውን ክፍት እናደርጋለን። ጥሩ እንግዲህ ሁለት ጥያቄ ነው የጠየቀው። አንደኛው ወለጋ ውስጥ የተገደሉ ያሉ አማሮችን አላነሳህም የሚል ነው። እኔ በአጠቃላይ ያለውን ነገር ነው የተናገርኩት እንጂ እከሌ እከሌ አላልኩም ለጊዜው ይሄንን በየዘርፉ እንነጋገር ከተባለ ግን ምን እየተፈጸመ እንደሆነ የመጀመሪያ ደረጃ ኢንፎርሜሽን ይዘን መነጋገር እንችላለን። ስለዚህ አሁን እየተደረገ ያለው ምዕራብ ወለጋ ላይ፣ ምስራቅ ወለጋ ላይ፣ ሆሮ ጉዱሩ ወለጋ ላይ እየተደረገ ያለው በአጠቃላይ የታጠቀ ኃይል ነዋሪዎች ላይ የሚያደርገው ጦርነት ነው። ዋና ግጭት ያለው ይሄ ነው። ታጣቂዎች ከየት የመጡ ከአማራ ክልል የዘመቱ ታጣቂዎች መጥተው የሚዋጉት ጦርነት ነው ያለው። አሁን እኔ እናንተ ስንነጋገር ማለት ነው፣ እስከ አሁን ሰዓት ድረስ ከአማራ ክልል የመጡ ዘማቾች አሉ፣ የታጠቁ ሰላማዊ ሕዝብን የሚያጠቁ። በዚህ መሀል የአማራ ሕዝብ ተጎድተዋል፣ ያኛው ተጎድተዋል። ጦርነት ከተነሳ ሁሉም ይጎደል ግን ያኛውን ለምን አናነሳም ላልከው እኔ ጠቅለል ያለውን ነገር ነው የተናገርኩት። አማሮች መጎዳታቸውን አለመጎዳታቸውን ብዙ የጠለቀ ነገር ስለሌለ ወረራ ግን እንዳላቃል አንድ እሱ ሁለተኛው ኢትዮጵያ የሚል ነገር ለድርድር መቅረብ አለበት የሚለው ነገር የጉልበተኞች ነው የሚል እኔ ጉልበቱ እኔ አይታየኝም። በበኩሌ ለድርድር መቅረብ አለበት ያልኩት ምንድን ነው ዶክተር ደረሰ ቅድም ያነሳው ነገር ነው ተወዳዳሪ ተፎካካሪ የሆኑ ሀሳቦች አገሪቷ ውስጥ አሉ። ለጦርነት አገሪቷን የጋበዘው ይሄ ነው። ላለፉት ሀምሳ ስልሳ ዓመታት እሱ ነው። ይሄ ወደ ግጭት አምርቶ የማያልቅ ከሆነ ወደ ድርድር መቅረብ አለበት ያልኩት ለዛ ነው። መልካም አመሰግናለሁ። በነገራችን ላይ ታዳሚዎች ራሳችሁን አስተዋውቁ ጥያቄያችሁን ስታቀርቡ ይሄንንም ሌላውንም ግራና ቀኝ የሚታዩ ሀሳቦች እንዳሉ ይታወቃልና አንድ አይነት ሀሳቦች ብቻ በመድረኩ እንዳናስተናግድ ኋላ ላይ እንመጣለን። ለሁለተኛ ጥያቄያቸው ለሁለተኛ ጥያቄ ድል ስጥ በተቻለ መጠን እራሳችሁን አስተዋውቁ። እሺ፣ ይቀጥሎ ስሜት አምራት ብር ይባላለሁ። ያለኝ ጥያቄ ለአንዳችሁ ሊሆን ይችላል እና አሁን በዚህ ሰዓት ላይ ሆነን ስለ ሰላም መንገዶች ማውራት መጀመራችን ኦሮሚያ ውስጥ ጦርነት እየሆነ እያለ ትንሽ እንትን ይመስለኛል ማለት ነው፣ ትንሽ የተሳሳተ አካሄድ ይመስለኛል። ምክንያቱም የሚፈልገው ሰላም ኢትዮጵያ ውስጥ ከሆነ ሁሉም ቦታ ጦርነት መጀመሪያ መቆም አለበት። ስለዚህ ብዙ ሰዎች፣ ዘመዶች፣ ጓደኞች የተገደሉባቸው ቤታቸው የተቃጠለባቸው ሰዎችን አውቃለሁ። ጫካ ውስጥ የሚኖሩ ከቤታቸው ወጥተው ምናምን ማለት ነው እና አንድም ቀን መንግስት አይናገርላቸውም ማለት ነው። እና ይሄ ለእናንተ የምጠይቀው ይሄ አካሄድ የተሳሳተ አይደለም ወይ? ኢን ዘ ሎንግ ራን ለሰላም ኮንዱሲቭ ይሆናል ወይ? መልካም ግጭቶች ባሉበት ዘለቄታ ያለው ሁኔታ ሊመጣ ይችላል ወይ ነው የሚሉት። ምናልባት ወደ ስካይፕ እንግዶቻችን ሊሄድ አቶ አለማየሁ እርስዎን ልጋብዝ። ሁለት አለማየሁ ትለናለን። አቶ አለማየሁ ፈንታ የግጭት አፈታት ተንታኝም ጭምር ስለሆኑ እግዚአብሔር ስልኛል ብላ እንግዲህ ኢትዮጵያ የገባችበት ግጭት እጅግ ከፍተኛ የሆነ ህገ መንግስታዊ ቀውስ ነው። ይሄ ተኩስ አቁም የምንለው ለዘላቂ ሰላም የመጀመሪያው ስቴፕ ነው እንጂ የመጀመሪያው እርምጃ ነው እንጂ ዘላቂ ሰላም ያመጣ ማለት አይደለም። ነገር ግን ይሄንን አንድ እርምጃ ወስደን ወደ ዋናው ስቴጅ ስንመጣ የኢትዮጵያ ህገ መንግስታዊ ንድፍ ወይ ደግሞ ምን ምን ለማስፈለግ ነው ህገ መንግስታዊ አርክቴክቸር፣ አርክቴክቸሩ ሲንግል ፖይንት ኦፍ ፌለር ነው ያለው። እ እ በህገ መንግስት ቋንቋ አይደለም፣ በክላውድ ኮምፒዩቲንግ ቋንቋ ነው ሪዚሊየንት ኢየንት የሆነ ዘላቂ ሰላም የሚያረጋግጥ የፌዴራል ስርዓቱ አባላት ተመጣጣኝ ቁጥር እና ተመጣጣኝ ሳይዝ ያላቸው ስመትርክል የሆነ ህገ መንግስታዊ ንድፍ ያለው ፌዴሬሽን ያስፈልጋል። ምንድን ነው ዘላቂ ሰላም ላይ ሊያመጣን የሚችለው ህገ መንግስታዊ ሪፎርም ነው። መልካም፣ አመሰግናለሁ አቶ አለማየሁ። በፌስቡክ ከደረሱን አንድ ሁለቱን እንመልከት። ዩናይትድ ስቴትስ በኦሮሚያ ያለውን ሁኔታ ለምን በዝምታ ማየት መረጠ ይችላል። አዩ ደሬሳ የተባሉ የአፋን ኦሮሞ አድማጭ ከፌስቡክ ገጻችን ላይ ያሰፈሩት ጥያቄ ለዚህ ቀጥታ ምላሽ የሚሰጥ አካል እዚህ መድረክ ላይ ባለመኖሩ የተጠየቀውን በውጭ ሀገር የሚኖሩ ኢትዮጵያውያን አስተያየት ነው እና ጥያቄያቸውን መቀበላችንን ገልጠን ወደ ተከታዩ እናልፋለን። ጸጋ ተስፋ የተባሉ ሌላ አድማጭ ያሰፈሩት ጥያቄ ደግሞ እንዲህ ይነበባል፤ የህዝብ ጥያቄ መሰረት ያላደረገ በመሪዎች ብቻ የሚደረግ ስምምነት ግቡን ይመታል ይላል ለዚህ ጥያቄ ምላሽ አሁንም ከስካይፕ ምላሾቻችን ጋር ልቆይና እንግዲህ ስብጥሩን እያቀያየርኩ ሄዳለሁ። ዶክተር አለማየሁ አመሰግናለሁ። አመሰግናለሁ። ጥሩ ጥያቄ ነው። ጥያቄው ይሄ ነው። በኢትዮጵያ ውስጥ ወይም በመላው አፍሪካ ውስጥ ሁልጊዜ ሚስ የምናደረገው ይሄ ህዝቡን ህዝቡን ያማከለ ወይም ህዝቡን ያሳተፈ አመለካከት የለም። ጊዜ የኤሊቶች ነው። ኢቨን በኤሊቶች ደረጃ የአሁኑ ስምምነት የተደረገው ልክ እንደ ሌላኛው አፍሪካ ሀገሮች ውስጥ ሁሉም ሰላም ስምምነቱ ፈርሶ እንደገና ጦርነት ሪላፕስ ሊያደርግ ይችላል ብለን እየፈራን ነው ያለ እነዛም ደረጃ፣ ምክንያቱም አንዳንድ መሰረታዊ የሆኑ ስምምነቱን ጋራንት የሚያደረጉ ስምምነቱን ዘላቂ ሊያደረጉ የሚችሉ አንዳንድ መሰረታዊ የሆኑ ኢንስቲቱሽናል የሆኑ ነገሮች አልተካተቱም እና ይሄ በጣም ያስፈራል። ሪላፕስ ደግሞ ካደረገ ከነበረው ክራይሲስ የበለጠ ስለሚሆን ነው። በዚህ ላይ አጽንኦት ማድረግ የፈለጉት ላይ እና በቶቹ መካከል ቢሆን ማለት ብዙ ነገር ግልጽ አይደለም። ብዙ ነገር ለምሳሌ ምንድነው የውጭ ሀገር ኤርትራ ኃይል ማለት ነው። የውጭ ሀገር ኃይል በኢትዮጵያ ውስጥ መኖሩ እያለ ያንን ማነው ኃላፊነቱ የሚወስደው በዚህ ሰላም ስምምነቱ እንዲካተት ማን ነው ኃላፊነቱን የሚወስደው? የሚ ምንም ነገር የለም። አሁን ከተስማሙ በኋላ ፒፍም ከስልጣን ከወረደ በኋላ መሳሪያውንም ከተከፈተ በኋላ አንዱ ሀይል ሌላኛውን ለመደፍጠጥ ቢነሳ ምንድን ነው ጋራንቲ እና ትራንዚሽናል? ይሄ ምንድን ነው ትራንዚሽናል አግሪመንት የሚባል ሁል ጊዜ ይደረጋል። እንደዚህ አይነት አግሪመንት የለም። ስለዚህ ይሄ ያስፈራል። በጠቅላላው የህዝቡን እዚህ ውስጥ መካተት በጣም የቅንጦት ጥያቄ ነው። ኢትዮጵያ ውስጥ እንግዲህ ግራና ቀኝ ሀሳብ የተለያየ ሀሳብ አላችሁ በሚል ነው ከተለያየ ማህበረሰብ ክፍሎች የጋበዝናችሁ የተለየ ሀሳብን ማስተናገድ ስለሚኖር፣ ዶክተር ደረሰ እርስዎን ላስከትል። ይመልሳሉ። አሉላ የየትኛውም ሀገር ዘመናዊ ፖለቲካ የሚመራው በልሂቃን ዴሞክራሲ የሚባለውን ስርዓት ከሌሎቹ ተመራጭ የሚያደርገው ብቸኛው ምክንያት ህዝብ የምንለው ልሂቆቹን ስለሚመርጥ ስለዚህ ፕሪቶሪያም ላይ ኋላ ናይሮቢም ላይ በህዝባዊ ወያኔ ሀርነት እና በኢትዮጵያ ፌዴራል መንግስት መሀል የተደረገው በልሂቃን መሆኑ ሊያስገርም ይ ተፈጥሮ ናው። ህዝቡ የሚፈልገውን ነገር በተለይ መብቶች በተመለከ የግለሰብ መብትም ይሁን የወል መብት መንግስት ምን ያህል ስልጣን ኑረው የፌዴራል መንግስት ሆኑ የክልል መንግስት የክልል መንግስታት ምን አይነት ቅርጽ ኑራቸው የሚለውን አይነት ዝርዝር ነገር ለመወሰን ግን ህዝቡ በህገ መንግስቱ ላይ ቀጥተኛ የሆነ ድምፁን ማሰማት ያ የጨዋታው ደንብና የጨዋታው ስርዓት በህዝብ ውሳኔ፣ በህዝብ ምርጫ መደረጋት ህገ መንግስት ወይም የተደረገውን አሁን ያለውን ህገ መንግስት የማስተካከልም ከዛ ደግሞ አዲስ ስርዓት የማቋቋምም ነገር የምንለው በሙሉ በህዝብ ውሳኔ መጽደቅ አለበት። ኢትዮጵያ ውስጥ ብዙ ህገ መንግስቶች ከአጼ ኃይለስላሴ ጊዜ ጀምሮ ተጽፈዋል። በመንግስት አዲስ ጻፉና ህዝቡ ላይ ይጫናሉ እንጂ ህዝቡ ድምፁን ሰጥቶ ደግፎ አላል። የመጨረሻ ህወሀት በ1983 ስልጣን ከያዘ በኋላ የጻፈውንም ህገ መንግስት ጨምሮ አውቃለው ይሄ ህገ መንግስት በጣም ውብ ነው፣ መብት የሚሰጥ አፈፃፀሙ ላይ ነው የሚሉ ብዙ ሰዎች አሉ። ግን እውነቱን እንነጋገር፣ ይሄ ህገ መንግስት በህዝብ ውሳኔ ሌጂትሜት የሆነ ሆኖ የመጣ ውል አይደለም። መልካም፣ አመሰግናለሁ። አድማጮቻችን፣ ተመልካቾቻችን ዝግጅታችን ይቀጥላል። ከዚህ መሸጋገሪያ በኋላ እንመለሳለን። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ የስቱዲዮ እንግዶቻችን አቶ ሄኖክ አበበ፣ ወይዘሪት መዓዛ ግዴና ዶክተር ይታና ሀብቴ በስካይፕ መስመር አቶ አለማየሁ ፈንታው፣ ዶክተር ደረሰ ጌታቸው እና ዶክተር አለማየሁ ብረው አሉ። አሁን ደግሞ በኢትዮጵያ የሚገኙ አድማጮቻችን ወዳደረሱን ጥያቄዎች ነው የምንሄደው። በቪዲዮ ከደረሱ መካከል የአንዱን እንከታተል። በሀገራዊ ስምምነቱ ከብሔርና ከማንነታቸው ባለፈ ለሀገራችን መሰረታዊ ለሆኑ የፖለቲካ ችግሮች ምን መፍትሄ አላቸው? ምንስ አስተዋጽኦ እያደረጉ ነው? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ በተለይም ለተማሩት ወይም ኢሊት ለምንላቸው ነው። በዚህ የሀገራዊ ስምምነት አጀንዳ ውስጥ ምን አይነት የመፍትሄ ሀሳቦችን ወይም ጥናቶችን ለዚህ ለፖለቲካዊ ችግር መፍትሄ ይሆናል ብለው ምን አይነት የመፍትሄ ሀሳቦችን አዘጋጅተዋል ወይም ደግሞ አቅርበውልናል የሚል ነው። አመሰግናለሁ። ወይዘሪት መዓዛ ይህን ጥያቄ ለርሶ ነው የማድርገው። አመሰግናለሁ። መጀመሪያ ያው ከብሔራችሁ በዘለለ ማየት ማየት ትችላላችሁ የሚለው ይመስለኛል ጥያቄ ውስን በማየት ኢትዮጵያ ሰላም እንዲኖራት ምን መደረግ አለበት የሚለው አይ ቲንክ ፋንዳሜንታሊ ይሄ የጥያቄ ችግር አለበት። ምክንያቱ ብሔር መጥፎ ነገር አይደለም። ባለፉት ሁለት ዓመታት እንዲሁም ለበጣም ብዙ ጊዜ ሲሰራበት የቆየ ተረክ ነው፣ ይሄ ብሔርን እንደ መጥፎ ነገር ማየት እኔ ትግራዊቲ ሁኜ ነው የተፈጠርኩት። ሌላ ሰው መጥቶ የሰጠኝ ማንነት አይደለም። ስለዚህ ትግራዊቲ ሁኜ ኢትዮጵያ ውስጥ እንድኖር ከተፈለገ ትግራዊቲ መሆኔን እንድጠላ፣ እንድተው መደረግ የለብኝም። መፍትሄም ሊሆን የሚችለው እኔ ማንነቴን የሚቀበል አይነት ሀገር መኖር አለበት፣ የሚቀበል አይነት ስቴትን ሲስተም መኖር አለበት። ስለዚህ መጀመሪያ ሰላም እንዲኖር ከሆነ እኔ በማንነቴ ተከብሬ መኖር መቻል አለበት፣ እኔም እንዲሁ ሌሎች ብሔር ብሔረሰቦችን ማክበር ይኖርብኛል ማለት ነው። ስለዚህ ሰላም እንዲመጣ ከሆነ መጀመሪያውኑ የሰዎችን በተፈጥሮ ይዘን ነው የመጣው ማንነታችን መከበር መቀበል መቻል አለበት ስቴቱ ማለት ነው። ሁለተኛው መፍትሄ ሊሆን ይችላል ምንድን ነው ለሚባለው ጥያቄ፣ መጀመሪያ መፍትሄ ሊሆን የሚችለው አካውንታብሊቲ መኖር አለበት። አካውንታብሊቲ ከመምጣቱ በፊት ግን የተሰሩ ግፎች፣ የተፈጸሙ በደሎች፣ የህግ ጥሰቶችን አክኖሌጅ ማድረግ አለብን። ትግራይ ውስጥ የተፈጸመው የዘር ማጥፋት ጆኖሳይድ ነው። እሱን አክኖሎጅ ካላደረግን እሱን ካልተቀበልን እሱን ወደ ኋላ ትተን እንደው ያለፈውን ነገር ዝም ብለን ሸፋፍነ ነው እንለፍ ከተባለ ዘለቃዊነት ያለው መፍትሄ አይመጣም። ሁለተኛው ነጥብ መጨመር እፈልጋለሁ ቢካዝ ከዚኛው በጣም የሚያስፈልግ ስለሆነ ነው። ከተጠያቂነትና ከፍትህ በተጨማሪ አሁንም መሬት ላይ እየተደረገ ያሉትን ግፎች መቀበል መቻል አለብን። ኤርትራ አሁንም ትግራይ ውስጥ ነው ያለችው ኤርትራ ሁንም ሽሬ፣ እንዲሁም የወስተርን ትግራይ ላይ እስካሁን ድረስ ሲፈጽሙት የነበሩት ግፎችን እየፈጸሙ ነው ያሉት። ህዝብ እየገደሉ ነው። ሴቶችን እየደፈሩ ነው። ንብረት እያወደሙ ነው። የአማራ ስፔሻል ፎርስም አሁንም ትግራይ ውስጥ ነው ያለው። ስለዚህ እነዚህ አካሎች ከየማይመለከታቸው ቦታ ውስጥ ገብተው ሲሰሩት የነበሩትን ወንጀሎች ካላቆሙና ካልወጡ መፍትሄ ሊገኝ አይችልም። መልካም እንግዲህ ግራና ቀኝ ቅድም እንዳልኩት የሁላችሁንም ሀሳብ ማምጣት አለብንእና። ይሄም ጥያቄ ለሁላችሁም ላድርግ አንድ የማንነትን ወይም የብሔር ማንነትን ማጥላላት ወይ ውድቅ ማድረግ ሳይሆን እሱን ይዞ ከዛ በላይ መሆን ይቻላል ወይ ስለ ሌሎችም ማሰብ ይቻላል ወይ በሚለው መንፈስ ምናልባት የተለየ ሀሳብ ካለዎት አቶ ሄኖክ አመሰግናለሁ ቀደም ብለው በተነሱት አንዳንድ ጥያቄዎችን ለመናገር እፈልጋለሁ አንድ አርቲክል ጽፌ ነበር። የኢትዮጵያና የትግራይ ጦርነት ዳብል ጅ ዲስዋርድ ነው። ኢትዮጵያ ላይ እንትን ያለ በሁለት ስል የሆነ ቢላ ነው። አንድ ትግራይ ቢሞትም ኢትዮጵያ ናት እየተጎዳች ያለች፣ ከዚህኛውም አንድ ወታደር ቢሞትም ኢትዮጵያ ናት እየተጎዳች ያለች። በምንም መልኩ ብንሄድ ኢትዮጵያ ናት እየታረደች ያለች። አሁን ልናስብ የሚገባ እገሌ ሞተ እገሌ ሞተ ከሚለው መንፈስ መውጣት መቻል አለብን። እዚህ ያለን ከማን ጋር ነው ኢትዮጵያ ካልሆኑት ጋር ነው አብረን እየኖር ያለ። ስንት ኢትዮጵያ ያልሆነ ነው ያለ። ሰው ሀገር መጥተን ኢትዮጵያ ካልሆኑት ጋር አብረን ተወዳጅተን እየሰራን እየኖርን ባለበት ሰዓት ውስጥ እዛኛው ኢትዮጵያ ሀገራቸው ውስጥ ግን አፈር ገፍተው የሚኖሩ ገበሬዎች፣ አይገሌ ነው የሞተ ሰው ስለሌለ አልጨነቅም ማለት አለብን ወይ? ልጁ አሁን ጥያቄ ሲያነሳ ከብሔራችሁ በዘለለ መንገድ አንድ ሰው ምክንያታዊ ከሆነ ሰብአዊነት የሚሰማው ከሆነ ቋንቋ፣ ሃይማኖት ወይም የሚባሉ የማንነት አይደንቲፋይ ማድረጊያ ነገሮችን ብቻ ይዞ መቀጠል የለብን ከዛ በተሻገረ መንገድ ለሰው ልጆች በሙሉ ወይም ለኢትዮጵያውያን በሙሉ ሀዘኔታ ሊያሰማ ይገባል በሚል ነው መታየት መቻል ያለበት ማለት ነው። ከዛ እና ሁላችንም የሞትን ስለሆነ ምክንያቱም የትም አይወስደንም። እገሌ ብቻ ነው የሞተ ብለን የአንድን ቡድን መሞት ብቻ የምናስተጋባ ከሆነ መፍትሄ ልናመጣ አንችልም ነው ሁሌም ማልቀስ ነው። ዛሬ አንድ ቡድን ያለቅሳል ነገ ሌላው ቡድን ያለቅሳል። ከነገ ወደ ሌላው ቡድን ያለቅሳል። ከየልቅሶ አዙሪት ውስጥ ነው ልንገባ የምንችል ነው። ከዚህ የልቅሶ አዙሪት ውስጥ ግን ልንወጣ የምንችል ኢትዮጵያዊ እስከሆን ድረስ አንዳችን ለአንዳችን መተሳሰብ፣ መተዛዘን የአንዳችን ሕመም ለሌላችን ሕመም ሊሆን ይገባል ነው። በተለይ ውጭ ሀገር ያለን ሰዎች የሰው ሀገር ላይ የሰው ዲሞክራሲ ላይ የሰው ኢኮኖሚ እየተጠቀምን እያለን ሀገራቸው ውስጥ የሚኖሩ ማህበረሰቦች ግን ያንን እድል እንዲያገኙ መንፈግ የለብንም ነው። ምናልባት አንድ አንድ ነገር ማለት እፈልጋለሁ፣ በጣም ባጭሩ። እሺ። አይ፣ ኤርትራ ተመልሳ ስላለመውረሯ የሚለው ፕሪቶሪያ ላይ ምናልባት ዶክተር ያነሱት ጥያቄ ስላለ ነው። የፕሪቶሪያ አግሪመንቱ ላይ ከታየ የኢትዮጵያ መከላከያ ሰራዊት ከሀገር ውስጥ እና ከውጭ የሚደርሱ ትንኮሳዎችን ለማስቆም መብትና ግዴታ አለበት የሚል አንድ አንቀጽ አለ እና ሁሉም ነገር የኢትዮጵያ መከላከያ ሰራዊት ኃላፊነት ነው ሊሆን የሚገባ እንጂ የአንድ ክልል ጉዳይ ወይም የአንድ ቡድን ሀይል ብቻ መሆን የለበትም። ነው እና አለ መፍትሄ ለማለት መልካም፣ ግራና ቀኝ ሀሳቦችን አስተናግደናል። ሌሎች ጥያቄዎችም ስላሉ በሌላ ጥያቄ ለቀራችሁ ትመለሳለሁ። ሌላ የአድማጭ ጥያቄ እንከታተል እና ጥያቄዎቹ እንዳግባቡ ዶክተር ኢታናም በስካይፕ ያሉ ሌሎች እንግዶቻችን የሚመልሳሉ። በቪዲዮ ወደ ቀረበው ሌላ ጥያቄ እንለፍ። በአገራችን ሰላም ውስጥ ዲያስፖራዎችም ገብቶ የእምነት አባቶችን ጠይቆ ሰላሙን ለማረጋጋት ምን አይነት ነገሮችን ሊያመቻቹ ይችላሉ የምል ጥያቄ አለኝ። መልካም ወደ ስቱዲዮ ያላችሁትን ላጠናቅ እና ወደ ስካይፕ መለሳለሁ። ዶክተር ኢታና በአጭሩ ለመመለስ እኔ አሁን ችግሮቹን ስናወራ በምኞት እንዳንዋጥ ነው ኔ ፍራቻ። የምንመኘው ነገር አለ። አንደኛ ሰላም ነው ምንመኘው። አሁን ወንድሜ ስካይፕ ላይ ያወራው ስለ ኢኮኖሚ እድገት ነው። ችግር በጣም ስለበዛ ስለ ኢኮኖሚ ነው ያወራው። ሰላሙንም በተመለከተ ምን ልትረዱ ትችላላችሁ ነው። አሁን እኔ በምኞት እንዳንዋጥ ብዬ ንግግራችንም የፈራሁት ምንድን ነው እየተነጋገርን ያለ ነው ሉዓላዊነቱ ስለተሰበረ አገር ነው። ስለተረበሸ አገር ነው። አሁን የኢትዮጵያ ድንበር የቱ ጋ ነው ያለው? የሚታወቅ ነገር የለም። የኢትዮጵያን ጉዳይ እኮ ከዚህ በፊት ግጭትም ቢኖር ሰላምን ቢኖር የሚወስነው አብዛኛውን ማዕከል ላይ የተቀመጠ ኃይል ነበር። በጣም ትልቁ ችግር ሉዓላዊነቷ እንዲሰበር ምክንያት የሆነው ማዕከል ላይ መንግሥት ነው ተብሎ ስን ተሰጥቶት የተቀመጠ ኃይል መሆኑ ነው። ዜጎች አሁን የሚያለቅሱበት የሚጠይቁት ጥያቄ አብዛኛው ያለው በዚህ የተሰበረ ሉዓላዊነት ላይ ቆመን ምኞት ማውራቱ ብቻ ሊረዳን አይችልም የሚል ፍራቻ አለኝ። ሁለተኛ ላይ የብሔርን ነገር አልፋችሁ የሆነ ነገር ማድረግ ትችላላችሁ ለሚለው ጉዳይ የአገሪቷ ዋና ችግር ምንድን ነውና ነው፣ አሁን አገሪቷን እያመሰ ያለው ነገር ምንድን ነውና ነው። ስለዚህ ይህንን ነገር ከመንገድ ለማንሳት ራሱ ንግግር፣ ድርድር፣ ክርክር ያስፈልጋል ያልኩት ለዚህ ነው። ወደ ተመልካቾች የስቱዲዮ ታዳሚዎቻችን ልመለስ፣ ጥያቄዎች ልውሰድ። እርስ ማይክሮፎን ያዙ አሉ። እሺ እባኮን አየሁ። ብርሃን እባላለሁ ከዋሽንግተን ዲሲ አካባቢ። የመጀመሪያ ጥያቄ ቀጥታ ለመዓዛ ይሆናል። መዓዛ ከጦርነቱ በፊት ወይ ከለውጡ በፊት በጣም ጥሩ ስራ ስሰሪ አውቃለሁ። ይኩኖ ነው መሰል የሚባል ኦርጋናይዜሽኑ ለሴቶች መብት ተሟጋች ነበርሽ ና አሁን ምን ሆነ ምን አልሆነ ሳይሆን፣ የኔ ጥያቄ የሰላም መንገዶች ስለሚል ስለ ወደፊቱ ይሆናል። የኔ ጥያቄ ለትግራይ ሴቶች ላይ ለሚደረገው በደል በኢህአዴግ ጊዜ በነበረ ጊዜ ላይረግሹን ነገር አሁን ወደፊት የመቀጠል ሀሳብ አለሽ ወይ? ምክንያቱም አንዳንድ ጊዜ ሰላም እስኪሰፍን ድረስ ብቻ መጠበቅ የለብንም እስከ መጨረሻ ምክንያቱም ሴቶች መጎዳዳቸውን አያቆሙም በየቦታው አለና፣ ከሂማኒቲ በፖለቲከኛ አይን ሳይሆን በሂማኒቲ አይን ሳይሽ ደግሞ አዩ ዊሊንግ አሁን ይሄኛውን የምታረጊውን ተግባር ከሌላ ከአማራ ከአፋር ከኦሮሞ እህቶችሽ ጋር አብረሽ መስራት ትችያለሽ ወይ? እንደዚህ አይነቱን ነገር አመሰግናለሁ። እንደ አጋጣሚ ሆኖ አላወቅሽውም ይሆናል እንጂ የሆንም ብቻ ሳይሆን ሲቄ ስኮላርስ የሚባል ሌሎች ሴቶችን ማብቃት ላይ የሚሰራ ድርጅትም መስርተን ነበር። አዲስ አበባ ዩኒቨርሲቲ ውስጥ ለሚኖሩ ኢኮኖሚክሊ ዲስ አድቫንቴጅ ለሆኑ ሴቶችን በትምህርት እነሱን ለማብቃት ብለን ከሌሎች ጓደኞች ጋር ሆነን የመሰረት ነው ነገር አለ አለመታደል ሆኖ ይህ ልክ የትግራይ ጄኖሳይድ ሲጀመር፣ አብሬ አብራቸው ሰራ የነበሩ ፌሚኒስቶች አብራቸው ሴቶችን ለማብቃት አብረን ስንሰራ የነበሩ ሴቶች የትግራይ ሴቶች ላይ ነው የዘመቱት። ትግራይ ውስጥ አንድ ህጻን ልጅ ስትደፈር ኤቪደንስ አላችሁ ወይ እያሉ ነው ሲጠይቁን የነበረው። እንግዲህ ሲደፍሯት ቪዲዮ እየቀረጹ እንደነበር አይተናል ሁላችንም። ግን በሰዓቱ የኢትዮጵያ መንግስት ትግራይን ኮምፕሊትሊ ከኮሚኒኬሽን አውት ስላደረጋት እሱን ኤቪደንስ ማቅረብ አንችልም። ስለዚህ ለሴቶች መብት ያለኝ ተሟጋች ያለኝ አቋም እስከወዲያ፣ አሁን አይደለም ከድሮ ጀምሮም፣ ሴት የትም ዓለም ውስጥ ትኑር ሳብጅኬት ስለምትደረግ እነሱን ኢምፓወር ለማድረግ ስሰራ ቆይቻለሁ። አሁንም ማይ ፌሚኒዝም ኢዝ ኖት ዲፐንደንት ኦን ማይ አይደንቲቲ ብቻ አይደለም ለሴቶች ሁሌ መቆም አለሁ። ግን ይሄ ማለት ትግራይ ውስጥ ያለችውን ሴት ትግሬ ስለሆነች ሴት ስለሆነች ብቻ ሳይሆን ትግራዊት ስለሆነችም ጭምር በደል እሷ ላይ ስለደረሰ እንድትጠፋ፣ ማህፀኗ ደግሞ ሰው እንዳይወልድ፣ ዘሯ እንዳይቀጥል ስለተደረገ እሷ ላይ ስለሚደርስ ስቃይና በደል ግን ጩኬ እናገራለሁ። ከአሁን በኋላ ምሰራለሁ። አሁንም እየሰራው ነው ማለት ነው። አሁን የጠየቅሽኝ አንቺ ጥያቄ በጣም ብዙ ሰዎች ይህንን አድረስ ማድረስ ስለምፈልግ ነው። ጦርነቱ ጀኖሳይዱ ከመጀመሩ በፊት ትግራይ ውስጥ ስንሰራ የነበር ነውን ስራ በኋላ ሴቶች ሲደፈሩ የትግራይ ወንዶች እኮ እንዲሁ ተፈጥሯቸው ደፋሪዎች ናቸው የሚለውን ናሬቲቭ ፑሽ ለማድረግ የኔን ኢንተርቪው የእኛን ስራ ተጠቅመውበታል። ይሄች ፋንዳሜንታል የሆነ ችግር አለው። ግጭት ላይ የሚፈጠሩ የሴቶች መደፈርና ኖርማል ሴቲንግ ላይ የሚፈጠሩ የሴቶችን መደፈር ሁለት የተለያዩ ነገሮች ናቸው አካደሚክልም በፊሎዞፊም ሁለት የተለያዩ ነገሮች ናቸው አለም ውስጥ እዚህ ቁጭ ብለን እኛ ስንነጋገር አብዛኛው ሴቶች ተጨቁኖ ነው የሚኖሩት የትም ሀገር ውስጥ እዚህ ሀገርም ሌላ ሀገርም ትግራይ ውስጥ የነበረው እንቅስቃሴ ትንሽ ለየት የሚያደርገው ምንድን ነው እንደኔ ያሉ ሴቶች መብት አግኝተው ሴቶች ላይ የሚደርስ ማንኛውም አይነት ሰብጅጌሽን ልክ አይደለም ብለን ለመናገር የሚያስችለን መድረክ ነበር የሚያስችለን ሶሳይቲ ነበረን። ሴቶች ላይ የሚደርሱን ጥቃቶች ልክ አይደሉም ብሎ እኛን የሚደግፍ ለመነጋገር ፍቃደኛ የሆነ ህዝብ ስለነበር ነው እኛ ወተን መናገር የቻልነው። ወይዘሪት ማዛ አመሰግናለሁ። የመጨረሻው ጥያቄ እንደ ሰው ሁላችሁንም ራሳችሁን የምትጠይቁት ሊሆን ይችላል ዘላቂ ሰላም ፍለጋው ከግለሰብ አስተሳሰብ ሊነሳና ምናልባትም መለስ ብሎ ራስን የመጠየቅ እድል ጭምር ይሰጥ ይሆናል። ይሄ ሁሉ ግን ለምን የሚል ነው ባለፉት ሁለትና ሶስት አመታት የታየው ለማመን ከሚችሉት በላይ የሆነ ጭካኔ ምንጩና አላማው በእርግጥ ምንድን ነበር? ምንም ይሁን ማን አላማው ወይም ምክንያቱ፣ ሌላ መንገድ አይኖረው ይሆን? በመጨረሻው የፈለጉትን ማስገኘት ይቻላል ወይ? ከዛስ? ለዚህ ጥያቄ በስካይፕ ከሚገኙት እንግዶቻችን የመመለስ እድል አላገኙት። ለአቶ አለማየሁ ፈንታውና ለዶክተር ደረሰ እድል ሰጣለሁ። አቶ አለማየሁ መጀመሪያ ታንኪዩ አሉላ። ብዙ ሀሳቤን ሳልሰጥ ብዙ ጉዳዮች ለተንሸራሸሩ አድሬስ ማድረግ የምፈልገው አለባብሰው ቢያርሱ በአርም ይመለሱ ይባላል እና ውይይቱ የተጀመረ አይመስለኝ። በተደጋጋሚ የምንሰማው ነገር ከዚህ ስቱዲዮ ኦዲንስ ውስጥ ካሉትም፣ መድረክ ላይ ተናጋሪ ካሉትም አንድ ሃንጋፕ ያደርግንበት አንድ አይዲያ አለ ኢትዮጵያን ከአገዛዝ መነጠል እንችላለን ወይ ጋምቤላ ጄኖሳይድ ትግራይ ጄኖሳይድ የአማራ ጄኖሳይድ ወዘተ ወዘተ በኢትዮጵያ ስልጣን ላይ በወጡ አገዛዞች የተፈጸሙ ወንጀሎች ናቸው ኢትዮጵያ የምትባል ኤንቲቲ አብስትራክት ኤንቲቲ የፈጸመችው ወንጀል አይደል ኢትዮጵያ የምትባል ኤንቲቲ ካልፈረሰች የዘር ጭፍጨፋ አይቆም፣ የሚባል አንድምታ አለው። አይዶንጌር ዘላቂ ሰላም ማምጣት የሚቻለው ፍትሐዊ የሆነ ስርዓት አቶ አለማየሁ ተቋርጠዋል። ዶክተር ደረሰ የመጨረሻው እድል እርሶ ነው። አመሰግናለሁ። አሉላ በሁለተኛ ዓለም ጦርነት ወደ አርባ ሚሊዮን ሰው ሞቷል። ብዙ ሀገራት እና ዜጎች ያልቀዋል። ግን የዘር ፍጅት ወይም ሆሎካስት ጄኖሳይድ ደረሰበት የተባለው የአይሁድ ሕዝብ በስድስት ሚሊዮን አይሁዶች መጥቷል። ጦርነት ሲደረግ በጦርነት ጊዜ በሲቪሊያን ላይ የሚደረግ አትሮሲቲስ አለ። ወይም መንግስታት የጦር አዋጅን አልፈው የሚፈጽሟቸው የጦር ክራይምስ የሚባለዋል። አንዳንድ ጊዜ አንድ ቦሳ ታርጌት ሊሆን ይችላል። ኤትኒክ ክሌንዚንግ እንለዋለን። ወይም ጅምላ የሕዝብ ፍጅት ወይም ጄኖሳይድ የሚባል አለ። እነዚህ ሁሉ ድንበራቸው የትኛው ነው የጦር ወንጀል፣ የትኛው ነው ጄኖሳይድ፣ የትኛው ነው ኤትኒክ ክሌንዚንግ የሚለውን ለመተርጎም አይደለም ሰፊው ህዝብ፣ የህግ አዋቂዎች እራሱ ሲሟገቱበት ነገር አሁን ወንድሜ አቶ አለማየሁ ፈንታው እንዳለው ትግሬው ጄኖሳይድ ደርሶብኛል ይላል፣ አኙዋኩ ጄኖሳይድ ደርሶብኛል ይላል፣ አማራው ጄኖሳይድ ደርሶብኛል ይላል፣ ኦሮሞው ከምኒልክ ጊዜ ጀምሮ ጄኖሳይድ ደርሶብኛል ይላል። ሁሉም ሞች ያለው ሁሉም ማልቅ ያለው ሁሉም ህዝቤ ተጎድቷል ማለ ሁሉም ቪክቲም። እንደ ኢትዮጵያ እንደ ሀገር ይሄንን ወንጀል ይሄንን ህመም ይሄንን እልቂት ከየጊዜው የሚያመጣው ምንድን ነው ስንል አቶ አለማየ ጥሩ አድርጎ አስቀምጦታል። ሀገረ መንግስቱ አገዛዝ መሆኑን በዜጎች መብትና እኩልነት ላይ እና በመንግስት ደግሞ ለዜጎች ስልጣን ታዛዥን ነው በዚህ ላይ እየተመሰረተ አለመሆኑ እኔ የሚገርመኝ ነገር ይህን ያህል ሁላችንም ለወገናችንና ለብሔረሰባችን የምንቆመው ያህል አጠገባችን ያለው ሰው እልቂት ኤምፐታይዝ ማድረግ የማንችልበት ምክንያት እና ሀገር ደግሞ ለሁላችንም የሚበቃ ፍትህ በኩልነትና በዴሞክራሲ ላይ የሚቆም ሀገር አድርጎ ይህንን የማያልቅ የበደልና የተጠቂነት ስሜት የምንቆርጠው መቼ ነው? መቼ ነው ሰው ምን መልካም አመሰግናለሁ። መቼ ነው ሰው ምን ሆነው ብለዋል። እንግዲህ የሚያነጋግር ነው። ብዙ ጥያቄዎችም ይቀጥላሉ። የስካይፕ እንግዶቻችን ዶክተር ደረሰ ጌታቸው፣ አቶ አለማየሁ ፈንታው፣ ዶክተር አለማየሁ ብሩ፣ እዚህ በስቱዲዮ የምትገኙ እንግዶቻችን የተሳተፋችሁ ዶክተር ኢታና ሀብቴ፣ ወይዘሪት መዓዛ ግዴ፣ አቶ ሄኖክ አበበ፣ እንግዶቻችን ሁላችሁንም አመሰግናለሁ ለተሳትፏችሁ። እዚህ ስቱዲዮ የተገኛችሁ ታዳሚዎቻችንም በትግስት ከአንድ ሰዓት ተኩል በላይ ለፈጀ ጊዜ በንቃትም ተሳትፏችሁ አንዳንዶቻችሁም ጥያቄያችሁን ማስተናገድ ሰዓታችን እስኪያጥርን ድረስ በመቆየታችሁ፣ ይሄ ውይይት ይቀጥላል። በሌሎች መሰል ዝግጅቶች መልሰን እንጋብዛችኋለን። ለጥሩ ጊዜያችሁ ለተሳትፏችሁም ጭምር እናመሰግናለን። እግዜር ስጥልን። ተመልካቾቻችን፣ ዝግጅታችን እዚህ ላይ ተጠናቋል። መልካም ጊዜ እኔም አመሰግናለሁ ተሳታፊዎቻችንን ሁሉ፣ እንዲሁም እናንተን የተከበራችሁ ተመልካቾቻችን፣ አድማጮቻችንን። ውይይቱ ቀጥሏል። ቀሪው የግማሽ ሰዓት ውይይት በነገው ምሽት ይቀጥላል። ከመላ ባልደረቦቼ ጋር በዚሁ ይሰናበታለሁ። ነገ እንገናኝ። ጤና ይስጥልኝ።